ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ስጥልን። እንደምን አመሻችሁ አድማጮቻችን። የማክሰኞ ጳጉሜ ሶስት ቀን 2007 ዓ.ም ዝግጅታችንን ይዘን ቀርበናል የምሽቱ አስተናጋጆች አዳኝ ፍስሐዬና ሄኖክ ሰማግዜርነን። በምሽቱ ዝግጅት ክሳቸው ያልተነሳላቸው የአምስቱ የዞን 9 የኢንተርኔት አምደኞች ብይን ለአራተኛ ጊዜ ለሌላ ቀጥሮ ተላለፈ። ዳኛ አልተገኘም እየተባለ ጉዳዮች የሚቀጠሩባቸው አጋጣሚዎች እጅግ እጅግ በርካታ ናቸው እና ፍርድ ቤቱ አስተዳደር አለ ወይ የሚል ጥያቄ እስኪያስነሳ ድረስ ሌሎች ችግሮች እንዳሉ ሆነው ማለት ነው ይህን ጉዳይ በተለይ መንግስት ተከታትሎ አንድ አይነት ርምት የሚደረግበትን ሁኔታ መፍጠር ያለበት ይመስለኛል። ከተከሳሽ ጠበቆች አንዱ አቶ አመሃ መኮንን ናቸው። ዝርዝሩ የዕለቱ አብይ የትንትና ርዕሳችን ይሆናል። የደቡብ ሱዳን መንግስት በአዲስ አበባ የተፈረመውን የሰላም ስምምነት ለህዝብ ተወካዮች በዛሬ ዕለት ያቀርባል ተብሎ ይጠበቃል። አንድ የሩዋንዳ ፓርላማ አባል ፕሬዚደንት ፖል ካጋሜ ለሶስተኛ የስልጣን ዘመን እንዲወዳደሩ የሚያስችለውን የህገ መንግሥት ክለሳ ደገፉ። ሀገሪቱ እንደ አውሮፓ አቆጣጠር ከ1985ቱ የዘር ፍጅት ለማገገም ብዙ ይቀራታል ብለዋል። ዝርዝሩ ዘገባ ይኖረናል። በሁለተኛው አጋማሽ ሐኪምዎን ይጠይቁ እንዲሁም ንግድና ምጣኔ ሀብት ተካተዋል። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዝን አሁን የምሽቱን ዜናዎች እናሰማ። የአውሮፓ ኮሚሽን ኃላፊ ዣን ክላድ ጃንከር ከመካከለኛው ምስራቅ የሚሰደዱትን በብዙ ሺህ የሚቆጠሩ ሰዎችን በሁለት ዓመታት ውስጥ በአብዛኞቹ የአውሮፓ ሀገሮች ለማስፈር የሚያስችል እቅድ እንዲወጣ ጥሪ አቅርበዋል። እያንዳንዳቸው ሀገሮች የተወሰነ ቁጥር ያላቸው ስደተኞችን እንዲቀበሉ ነው ጃንከር ጥሪ ያደረጉት። 160 ሺህ ከሚሆኑ ስደተኞች አብዛኞቹ በጀርመን በፈረንሳይና በስፓኝ እንዲሰፍሩ ከዚያም ፖላንድ፣ ኒዘርላንድ፣ ሩሜንያ፣ በልጅምና ስዊድን እንዲከፋፈሏቸው የሚያስችል እቅድ እንዲወጣ ነው የአውሮፓ ኮሚሽን ኃላፊ የጠየቁት። ጃንከር ሀሳቡን ነገ በአውሮፓ ፓርላማ ለማቅረብ አስበዋል። ይሁንና ስደተኞቹን በኮታ የማከፋፈሉን ጉዳይ ሃንግሪና አንዳንድ ሌሎች የአውሮፓ ሀገሮች አጥብቀው ይቃወሙታል። ከሶሪያና ከሌሎች በጦርነት የዳሸቁ ሀገሮች የተሰደዱ ሰዎች ከሃንገሪ ወደ ሌሎች ምዕራብ ሀገሮች ለመሄድ በቻሉበት በአሁኑ ወቅት ሌሎች በብዙ ሺዎች የሚቆጠሩ ስደተኞች በግሪስና በሜሶዶኒያ ይገኛሉ። መቼ እንደሚነሱ የሚያውቁት ነገር የለም። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው ሰላሳ ሺህ የሚሆኑ ስደተኞች ግሪስ ገብተዋል። ሰባት ሺህ የሚሆኑት ሶሪያውያን ስደተኞች ደግሞ የዩጎዝላቪያ ክፍለ ሀገር ወደ ነበረችው መሶዶኒያ ገብተዋል። ጥገኝነት ለመጠየቅ ከመቻላቸው በፊት ማንነታቸው የሚጣራበትን ጊዜ እየጠበቁ ነው። የተባበሩት መንግስታት ድርጅት የስደተኞች አገልግሎት በሜዲትራኒያን ባህር በኩል ወደ አውሮፓ ለመግባት የሚሞክሩ ስደተኞች ብዛት በያዝነው ዓመት አራት መቶ ሺህ ሊደርስ ይችላል በማለት የአስቸኳይ ጊዜ እርዳታ እንደጠየቀ ሮይተርስ የዜና አገልግሎት ዘግቧል። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በካቶሊክ ቤተ ክርስቲያን የፍቺ ስርዓት ስርነቀል ለውጥ እንደሚደረግ አስታውቋል። በዓለም ደረጃ ያሉት የካቶሊክ ቤተ ክርስቲያን ጳጳሳት የሚቀርቡት የፍቺ ጥያቄዎች ፈጣን ምላሽ እንዲያገኙ የማድረግ ስልጣን እንዲኖራቸውም አድርገዋል። ፍቺ በካቶሊክ ቤተ ክርስቲያን ከባድና በሀገረ ስብከቶች ዳኝነትም ረጅም ጊዜ የሚወስድ ሂደት ነው። በአዲሱ ሕግ መሰረት ግን አብዛኞቹ የፍች ማመልከቻዎች በ45 ቀናት ውስጥ እንዲጠናቀቁ እንደሚፈቅድ፣ የገንዘብ ክፍያም እንደማይጠይቅ የርዕሰ ሊቃነ ጳጳሳቱ አማካሪ አስረድተዋል። ርዕሰ ሊቃነ ጳጳሳቱ ትዳር በካቶሊካውያን እምነት ጽኑ መሆኑን ያረጋገጡ ቢሆኑም ጳጳሳት የተፋቱ ጥንዶችን ከመርዳት እንዳይቆጠቡ ጥሪ አድርገዋል። የቤተ ክርስቲያኑ መሪ ያሳለፉት ውሳኔ ትዳርን በሚመለከት ከመካከለኛው 18ኛ ምዕት ዓመት ወዲህ ያልታየ አይነት ትልቅ ለውጥ ሲሉ የፍቺ ጉዳይን የሚመለከት የቫቲካን ችሎት ዲን ለጋዜጠኞች ገልጸዋል። የቱርክ ተዋጊ አይሮፕላኖች ዛሬ ማለዳ በቱርክ አማጽያን ላይ ከባድ የአየር ድብደባ አካሂደዋል። በሌላ በኩል ደግሞ በምስራቅ ቱርክ በሚኒባስ ላይ በደረሰው የቦምብ ጥቃት በርካታ ፖሊሶች ተገድለዋል። አናዱሊ የተባለው የመንግስት ዜና አገልግሎት በዘገበው መሰረት በሰሜን ምስራቅ ቱርክ ለስድስት ሰዓታት ያህል በተካሄደው የአየር ድብደባ አምሳ ተዋጊ ጄቶች ተሳትፈውበታል። ከ35 እስከ 40 የሚሆኑ አሸባሪዎች ተገድለዋል ይላል የዜናው አገልግሎት። ፒኬኬ በሚል የእንግሊዝኛ ህጽሮት የሚታወቀው የኩርዲስታን ሰራተኞች ፓርቲ በህገወጥነት ወጥነት ተፈርጇል። የኩርዲስታን ሰራተኞች ፓርቲ አማጽያን ኢግዲር በተባለው የምስራቅ ቱርክ ክፍለ ሀገር ላይ በቀበሩት ፈንጂ ፖሊሶችን ያሳፈረ አውቶቡስ ከተመታ በኋላ በትንሹ 14 ፖሊሶች ተገድለዋል። የቱርክ ወታደሮችን ያሳፈረ ካሚዮን አማጽያኑ መንገድ ላይ በቀበሩት ፈንጂ ተመቶ 16 ወታደሮች ከተገደሉ በኋላ የአየር ድብደባው ሲካሄድባቸው ለሁለተኛ ጊዜ ነው። ቱርክ ሐምሌ ወር ላይ አዲስ ጸረ ሽብር ዘመቻ ያለችውን ጥቃት ከጀመረች ወዲህ በደቡባዊ ምስራቅ ቱርክና በሰሜን ኢራቅ ላይ ድርጅቱን ኢላማ በማድረግ የአየር ድብደባዎች ስታካሄድ ቆይታለች። በብሪታንያ ጥቅሞች ላይ የሽብር ጥቃትን ሊያቆም የሚችል ከሆነ የሀገሪቱ ወታደራዊ ኃይል ሶሪያ ውስጥ ባሉት አማጽያን ላይ ተጨማሪ የአየር ድብደባ ስለማካሄዱ ጉዳይ እንደሚያስብበት የብሪታንያ የመከላከያ ሚኒስቴር ገልጿል። ማይክል ፌለን ለቢቢሲ ሬዲዮ ማለትም ለብሪታንያ የሬዲዮ ስርጭት ይህንን ያሉት ጠቅላይ ሚኒስትር ዴቪድ ካምሮን በብሪታንያ ሮያል አየር ኃይል ባለፈው ሰኔ በተካሄደ የድሮን ማለትም የሰው አልባ ተዋጊ አውሮፕላን ጥቃት ሶስት እስላማዊ አማጽያን እንደገደለ ካስታወቁ በኋላ ነው። ከተገደሉት መካከል ሁለት የብሪታንያ ዜጎች እንደሚገኙባቸው ጨምረውም ተናግረዋል። የብሪታንያ ኃይሎች እንደዚህ አይነት ጥቃት ሲያካሄዱ ይህ ለመጀመሪያ ጊዜ መሆኑ ነው። ብሪታንያ በየሽብር ሴራን ለማክሸፍ ስትል እንደገና ጥቃት ለማካሄድ ወደኋላ እንደማትልም መከላከያው ሚኒስትር ዛሬ አስገንዝበዋል። የድሮኑ ጥቃት ጥቅስ ራስን ለመከላከል የተወሰደ እርምጃ ነው ሲሉም ጠቅላይ ሚኒስትር ካሜሩን ተናግረዋል። የተገደሉት ግለሰቦች በብሪታንያ ላይ ጥቃት ለማካሄድ ሲያቅዱና ሲያስተባብሩ እንደነበር የሚያሳይ ተጨባጭ መረጃም አለ ብለዋል። በ500ና በ600 የሚገመቱ የብሪታንያ ዜጎች እስላማዊ መንግስት ነኝ ከሚለው ቡድን ጎን ሆነው ለመዋጋት እንደሄዱ ይታወቃል። በዩናይትድ ስቴትስ የህግ መወሰኛ ምክር ቤት ያሉት ዲሞክራቶች ከኢራን ጋር የተደረገውን የኒክሌር ስምምነት ሊቃወም የሚችል የውሳኔ ሀሳብን ለማገድ የሚያስችል በቂ ድምፅ ለማሰባሰብ ችለዋል። ዩናይትድ ስቴትስና አምስት ሌሎች የዓለም ሀያላን ሀገሮች ባለፈው ወር ከኢራን ጋር የኒክሌር ስምምነት መፈረማቸው ይታወቃል። በስምምነቱ መሠረት የኢራን የኒክሌር ፕሮግራም ይገደባል። በምላሹ ኢኮኖሚዋን የጎዱት ማዕቀቦች ይቀሉላታል። በዩናይትድ ስቴትስ የሕግ መምሪያ ምክር ቤት ሪፑብሊካውያን ስለሚበዙ ስምምነቱን የሚቃወሙ ውሳኔ ያሳልፋሉ ተብሎ ይጠበቃል። ነገር ግን የሕግ መወሰኛው ምክር ቤት ድጋፍ ካላገኘ ዋጋ አይኖረውም። የቀድሞ የአይቮሪኮስት ፕሬዚዳንት ሎሆን ባግቦ በጊዜያዊ መልክ እስር እንዲፈቱ ያቀረቡት ጥያቄ ኔዘርላንድስ ያለው የይግባኝ ፍርድ ቤት አልተቀበለውም። የዓለም አቀፍ የወንጀል ችሎት በስብዕና ላይ ወንጀል ፈጽመዋል በሚል ክስ እንደ አውሮፓውያን ዘመን አቆጣጠር በመጪው ህዳር አስር ቀን ለፍርድ ያቀርባቸዋል። ባግቦ ጤናቸው ታውቋል ይላል ጠበቃቸው። ባግቦ ከአራት ዓመታት በፊት በምርጫ ተሸንፈው ውጤቱን አልቀበል በማለታቸው በተነሳው ግጭት ከ3000 በላይ የሚሆኑ ሰዎች አልቀዋል። የአይቮሪኮስት መንግስት የባግቦ ባለቤትንም ለተመሳሳይ ክስ በችሎቱ እንዲያቀርባቸው የዓለም አቀፍ የወንጀል ችሎት ጠይቋል። አይቮሪኮስት ግን ጥያቄውን አልተቀበለችም። ሲሞን ባግቦ በሀገራቸው የ20 ዓመታት እስራት ተፈርዶባቸው ታስረዋል። በመጨረሻም ሰሜንና ደቡብ ኮሪያ ጦርነት ከተካሄደበት ጊዜ አንስቶ ለ60 ዓመታት ያህል ተለያይቶ የቆዩትን ቤተሰቦች የማገናኘቱን ተግባር ለመቀጠል ተስማምተዋል። በሁለቱ ሀገሮች ተነጣጥለው የቀሩት ቤተሰቦች እንደ አውሮፓ አቆጣጠር ከጥቅም 20 እስከ 26 ቀናት ባለው ጊዜ ውስጥ ሞንት ኩምጋንግ በተባለው የሰሜን ኮሪያ መዝናኛ ቦታ ላይ እንደሚገናኙ የደቡብ ኮሪያ የውህደት ሚኒስቴር ዛሬ አስታውቋል። የሰሜን ኮሪያ የመንግስት ሚዲያም ፖንጁም ጆም በተባለው ከተኩስ ነጻ በሆነው መንደር ትላንት ተጀምሮ ባደረው ንግግር ስምምነት ላይ እንደተደረሰ አረጋግጧል። ከእያንዳንዷ ሀገር አንድ መቶ የሚሆኑ ሰዎች ከቤተሰቦቻቸው ጋር የመገናኘት ዕድል ያገኛሉ። ካለፈው ዓመት የካቲት ወር አንስቶ የቤተሰቦች ግንኙነት ሳይካሄድ ቆይቷል። በሰሜን ኮሪያ ካሉት ቤተሰቦቻቸው ጋር ለመገናኘት ማመልከቻ ያስገቡት ደቡብ ኮሪያውያን 66,000 ቢሆኑም በየጊዜው የሚመረጡት በጥቂት መቶዎች የሚቆጠሩት ብቻ ናቸው። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። የምታዳምጡት የአሜሪካ ድምጽ ሬዲዮ በ19 በ22ና በ25 ሜትር ባንዶች የሚያስተላልፈውን የማክሰኞ ምሽት ዝግጅታችንን ነው የምናስተናግዳችሁ ሄኖክ ሰማእግዜርና አዳነች ፍስሐየነን እስከ አራት ሰዓት አብረናችሁ እናመሻለን። በምሽቱ ዝግጅት ለትናንትና ያዘናቸውን ዜና ለዛሬ ያዘናቸውን ዜናዎች ባጭሩ እናስተዋውቃለን። ክሳቸው ያልተነሳላቸው የአምስቱ የዞን ዘጠኝ የኢንተርኔት አምደኞች ብይን ለአራተኛ ጊዜ ለሌላ ቀጠሮ ተላለፈ። የደቡብ ሱዳን መንግሥት በአዲስ አበባ የተፈረመውን የሰላም ስምምነት ለሕዝብ ተወካዮች በዛሬው ዕለት ያቀርባል ተብሎ ይጠበቃል። አንድ የሩዋንዳ የፓርላማ አባል ፕሬዚዳንት ፖል ካጋሚ ለሶስተኛ የሥልጣን ዘመን እንዲወዳደሩ የሚያስችለውን የሕገ መንግሥት ክለሳ ደገፉ። ዝርዝር ዘገባ ይኖረናል። በሁለተኛው አጋማሽ በንግድና ምጣኔ ሀብት ዝግጅት አንድ ጥያቄ እናነሳለን። በኢትዮጵያ ኢንዱስትሪ ዘርፍ የግሉ ዘርፍ ተሳትፎ ለምን አነሰ ማስጋ የሚለውን በጣም በደንብ መርምረን የበለጠ ሊሳብ ወደ ኢንዱስትሪ ሊሳብ የሚችልበትን ሁኔታ ማመቻቸት ያለብን ይመስለኛል። በአዲስ አበባ የምጣኔ ሀብት አማካሪው ዶክተር ደምስጫን ያለው ናቸው ማብራሪያውን የሚሰጡን አሁን የዕለቱ አብይ ርዕስ ክሳቸው ያልተነሳላቸው የአምስቱ የኢንተርኔት አምደኞች ብይን ለአራተኛ ጊዜ ለሌላ ቀጠሮ ተላለፈ። ብይኑ ሳይሰማ የቀረው ዳኞች ተሟልተው ባለመገኘታቸው እንደሆነም ታውቋል። የተከሳሽ ጠበቆችና ተከሳሾች በደረሰባቸው መጉላላት መከፋታቸውን ተናግረዋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ልኳል። በሽብር ወንጀል ተጠርጥረው ታስረው ከነበሩት አስር የኢንተርኔት አምደኞችና ጋዜጠኞች መካከል ከሁለት ወራት በፊት መንግስት የአምስቱን ተጠርጣሪዎች ክስ ካነሳ ወዲህ ብይን ይሰጠናል ብለው ሲጠብቁ የነበሩት አራቱ ተጠርጣሪዎች ትናንትም ምንም አይነት ብይን ሳይሰሙ ወደ ወህኒ ቤት መመለሳቸው ተሰማ። በሽብር ወንጀል ተጠርጥረው በወህኒ ቤት የሚገኙት የኢንተርኔት አምደኞቹ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ ትናንት ረፋዱ ላይ ፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ተገኝተው የነበሩ ቢሆንም የጠበቁትን ብይን አልሰሙም። ከተከሳሽ ጠበቆች አንዱ አቶ አምሃ መኮንን ለቪኦኤ እንደገለጹት በዚህ ዕለት በተለይ ቀደም ሲል በዋለው ችሎት ረዘም ያለ ቀጠሮ ተሰጥቶ ስለነበረ አንድ አይነት ብይን ለመስማት ተከሳሾች፣ ቤተሰቦቻቸውና ጠበቆቻቸውም ተስፋ አድርገው ነበረ። ይሁንና ጠበቆቹና ተከሳሾቹ ወደ ዳኞች ጽህፈት ቤት ስንጠራ አንዳች ያልጠበቅነው ነገር እንደሚያጋጥመን ጠርጥረናል ያሉት አቶ አምሃ ጽህፈት ቤት ተገኝተው የነበሩት ከሶስቱ ዳኞች አንዱ ዳኞች ባለመሟላታቸው ብይኑን ዛሬም ሊያሰሙ እንደማይችሉ ገልጸው ሌላ ቀጠሮ ለመስጠት እንደሚገደዱ እንዳሳወቋቸው ተናግረዋል። ቀጥለውም ጠበቆቹ ያመለከቱትንም ገልጸዋል። በእኛ በኩል ይሄ በጣም በጣም ከባድና ልንቀበለው የማንችል ነበረ። ስለዚህ በእኛ በኩል እንግዲህ ያልነው አንደኛ ይሄ ተቀባይነት ያለው ምክንያት ሊሆን አይችልም። ደንበኞቻችን በእስር ቤት ነው ያሉት። ጉዳዩ ላይም ብይን ለመስጠት ለአራት እኛ ተደጋጋሚ ጊዜ ነው ቀጠሮ እየተሰጠ ያለው እና በእኛ በኩል ያልነው እንደ ባለሙያ የተወሰነ ነገር ልንረዳ ብንችል ተከሳሾችንም ሆነ የተከሳሾችን ቤተሰቦች ወይም በዚህ ጉዳይ ላይ ኢንተረስት አለን የሚሉ ማናቸውን የትኛውንም ወገን በሚያሳምን ሁኔታ ስለ ዛሬው ቀጠሮ ማስተጓጎል መተላለፍ ለመንገድ እንደማንችል እና ና ምናልባት በዳኛ ለመሟላት ጉዳይ ላይ እኛ እንደ ባለሙያ ከአስተዳደር ጋር ተነጋግረን ልንፈታው ወይ ልናረገው የምንችለው አስተዋጽኦ እንዳለ ብለን ጠይቀናል። እንግዲህ ዳኛው ይሄ መብታችሁ ነው፣ ወደ አስተዳደር ሄዳችሁ አቤት ማለት ትችላላችሁ። በእኔ በኩል ያው እኔ ዳኛ የመመደብ ስልጣን የለኝም። እኔ ግን ያው በዚህ የፍትህ ስራ መጓደልና መስተጓጎል ቅር የተሰኙ ጠበቆቹ ወይንም ተከሳሾቹ ብቻ እንዳልሆኑም አቶ አማ መኮንን ይናገራሉ። እንግዲህ ተከሳሾቹ መካከል እንደዚሁ ናትና የተፈለገ በተለይ እጅግ በመማረርና በተጎዳ ስሜት አንደኛውም በግልጽ ክሱን ተከላከሉ ብንባልና ወደ ቀሪው ስራ ብንገባ ይሻላል። እዚህ በመመላለስ ና ቤተሰቦቻችንን በመገላታት ከሚገባ በላይ ያጎርተናል በሚል በማማረር ነው የተናገሩት። ለዚህ እንግዲህ በእለቱ ችሎት የነበሩትም ዳኛ እንደሚረዱና ተከሳሾቹ የሚሰማቸው ስሜትም እሳቸውንም እንደሚሰማና ና እንደውም በራሳቸው ቋንቋ የገለጹልን ዛሬ ምንም ብይን ሳይሰጥ ተከሳሾችን ፊት ለማየትም እንኳን አይፈልጉ እንደነበረ ግን ከእሳቸው አቅም በላይ እንደሆነ ነው የገለጹልን። ከዚህ በኋላም በእለቱ የተገኙት ችሎቱ ዳኛ ብይኑን ለማሰማት ለመስከረም 27 ቀን 2008 ዓ.ም የተለዋጅ ቀጠሮ ትእዛዝ ሰጥተዋል። ይሁንና ተከሳሾች እና ጠበቆች ይህን ተለዋጅ ቀጠሮ ተቀብለው ከጽህፈት ቤቱ በወጡ በጥቂት ደቂቃዎች ውስጥ እንደገና ወደ ጽህፈት ቤት ተጠርተው የፍርድ ቤቱ አስተዳደር ምናልባት ችሎቱ እንዲሟላ የሚያደርግ ከሆነ ከተያዘው ቀጠሮ በፊት በማናቸውም ጊዜ ለማረሚያ ቤቱ ትእዛዝ ደርሶ ተከሳሾቹ እንዲቀርቡ ተደርጎ ብይኑ እንደሚነገር በጽህፈት ቤቱ ተገኝተው የነበሩት ዳኛ እንደገለጹላቸውም አቶ አምሃ ገልጸዋል። በኢትዮጵያ በስራ ላይ ያለው ሕገ መንግሥት ተከሳሾች የተፋጠነ ፍትህ የማግኘት መብት እንዳላቸው የደነገገ መሆኑን ያስታወሱት አቶ አምሃ ይህ መብት በስራ ላይ እንዲውል ደግሞ በተለይ በወንጀል ጉዳይ ላይ ከሳሽ ተከሳሽና ፍርድ ቤት ከፍተኛ ሚና እንዳላቸው ያስረዳሉ። በአሰራር እንደሚታየውም ሦስቱም አካላት አንዳንድ ጊዜ ለፍትህ መጓተት የራሳቸውን ድርሻ ሲወጡ ይታያል። አሁን አሁን ግን በተለይ ይሄን መብት የማስከበር ትልቅ ኃላፊነት ያለበት ፍርድ ቤት ራሱ ነው። ነገር ግን ፍርድ ቤቶች ራሳቸው ይሄ የተከሳሾች መብት የማይከበርበትን ሁኔታ በመፍጠር በኩል የጎላ ድርሻውን እያበረከቱ ነው ያሉት። አንደኛው በተደጋጋሚ ለጉዳዮች መኳተት ዳኛ አልተሟላም። በተለይ በሶስት ችሎት፣ እንደዚህ እንደኛ ጉዳይ በሶስት ዳኛ በሚያስችልበት ጉዳይ ዳኛ አልተሟላም ወይም ዳኛ አልተገኘም በሚል ሰውን የሚያክል ፍጡር በሕጉ ምክንያት ዋስትና ተከልክሎ እስር ቤት መኖሩ እየታወቀ ዳኛ አልተሟላም ተብሎ የሚቀጠርበት ሁኔታ እየተለመደና ወደ ሕግ ደረጃም የደረሰበት ደረጃ ነው። ጉዳዩ በቀጥታ የፍርድ ቤት አስተዳደርን የሚመለከት እንደሆነ የሚያብራሩት አቶ አመሀ እንደ ማንኛውም ዘርፍ መስሪያ ቤት የፍርድ ቤት አስተዳደርም የመስሪያ ቤቱ የየለት ስራ አለመስተጓጎሉን የማረጋገጥ ኃላፊነት አለበት ይላሉ። ዳኛ የለም በሚል ምክንያት እየደረሰ ነው የሚሉትንም ችግር በፍትህ ስራ ላይ ያስከተለውን ተጽዕኖ አመላክተው መፍትሄ እንደሚያሻው ይጠቁማሉ። ዳኛ አልተገኘም እየተባለ ጉዳዮች የሚቀጠሩባቸው አጋጣሚዎች እጅግ እጅግ በርካታ ናቸው እና ፍርድ ቤቱ አስተዳደር አለ ወይ የሚል ጥያቄ እስኪያስነሳ ድረስ ሌሎች ችግሮች እንዳሉ ሆነው ማለት ነው በዚህ በኩል ያለው ችግር ግን በጣም ከፍቶ ነው ያለው ትላንትም ያጋጠመን ና ተከሳሾችንም እኛም እንደ ባለሙያ ተከሳሾች ቤተሰቦች ምንም እጅግ ያበሳቸው እና ያስቆጨው ጉዳይ ከረጅም ጊዜ ቀጠሮ በኋላ ዳኛ ለዛ መደበኛ ቀጠሮ ነው በነገራችን ላይ እኛ የተቀጠርነው መደበኛ ቀጠሮ ነው በተረኛ ችሎታ አደለም ጉዳያችን ሊታይ የነበረው ያው፣ ጉዳዩን ሲመረምር የነበረው 19ኛ ችሎት ነው ቀጠሮ የሰጠው። ስለዚህ በፍጹም ይሄ ያልተጠበቀ ነገር ነበርና እንዳልኩት ይህን ጉዳይ በተለይ መንግሥት ተከታትሎ አንድ ዓይነት እርምት የሚደረግበትን ሁኔታ መፍጠር ያለበት ይመስለኛል። ከአመት በፊት አቃቢ ሕግ በሽብር ድርጊት ጠርጥሬያቸዋለሁ ብሎ ክስ ከመሰረተባቸው አስር የኢንተርኔት አምለኞችና ጋዜጠኞች መካከል ከሁለት ወር በፊት የሶስቱን ጋዜጠኞችና ሁለት አምለኞች ክስ በፍትህ ሚኒስቴር ትዕዛዝ እንዲቋረጥላቸው ተደርጎ ከእስር ተፈተዋል። አራቱ ዛሬም በእስር ቤት ሆነው ቀጣዩን የፍርድ ሂደት ሲጠባበቁ አንደኛዋ ተከሳሽ ሶልያና ሸመልስ በሌለችበት የተከሰሰች መሆኗ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ደቡብ ሱዳን መንግሥት በቅርቡ በመንግሥቱና በቀድሞ ምክትል ፕሬዚደንት ሪክ ማቻር በሚመሩት አማጽያን መካከል የተፈረመውን የሰላም ስምምነት በዛሬው ዕለት ለምክር ቤቱ ለማቅረብ የያዘውን ዕቅድ በተመለከተ የአሜሪካ ድምፅ ዘጋቢ ጄምስ ባቲ ዘገባ አጠናቅሯል። አንድ የመንግስቱ ባለስልጣን ትላንት ማታ የሰጡትን ቃል የጠቀሰ ዘገባ ነው። ሆኖም ከጁባ ፓርላማ የውሉ ሰነድ እንደተባለው ዛሬ እንደደረሰው የሚያረጋግጥ መረጃ የለም። ቆንጅታዬ ታቀርበዋለች። ምክር ቤቱ የስምምነቱ ሰነድ እንደደረሰው ይዘቱን አጥልተው ተግባራዊ የሚሆንበትን የመጨረሻውን የውሳኔ ሀሳብ የሚያሰናዱ ኮሚቴዎች እንደሚያቋቁም የማስታወቂያ ሚኒስትሩ ማይክል ማኩዌ አስረድተዋል። ከአማጽያኑ በኩል ደግሞ ውሉን በዛሬ ዕለት እንደሚያጸድቁ ቀደም ብለው ማስታወቃቸው የሚታወስ ነው። የማስታወቂያ ሚኒስትሩ ማኩዌ ትናንት ሰኞ ለቪኦኤ በሰጡት ቃል ከመንግስቱ በኩል ውሉን የማጽደቁ እርምጃ ቢጓተት በጉዳዩ ተጠያቂ መሆን ያለበት ኢጋድ የምስራቅ አፍሪካ ሀገሮች ክልላዊ የልማት ባለስልጣን ነው ብለዋል። እንዴት ቢባል ፕሬዚደንት ሳልቫ ኪር ባለፈው እንደ ኤሮፓውያን አቆጣጠር ነሐሴ 26 ቀን ውሉን ከፈረሙ በኋላ ኢጋድ የተቀሩትን የሰነዱን ገጾች ፕሬዚደንቱ የፊርማ ምልክታቸውን እንዲያደርጉ እድል ሳይሰጥ ሰብስቦ ወስዷልና ብለዋል። አያይዘውም ዛሬ ስምምነቱን ለብሔራዊ ምክር ቤቱ እናቀርባለን፣ ከዚያ ምክር ቤቱ አጥኚ ኮሚቴዎች አቋቁመው ተግባራዊ የሚሆንበትን ውሳኔ ይሰጣል ብለዋል። መንግሥት በጥቂት ቀናት ውስጥ ውሉን ያጸድቃል ሲሉም አክለዋል። ኢጋድ ወስዶ ድረ ገጹ ላይ ያወጣው የውሉ ሰነድ የመጨረሻዎቹ ገጾች ላይ የፕሬዝደንቱ ፊርማ እንደሌለ መንግሥታችን እንዳወቀ የውሉ ሰነድ በጠቅላላ ተመልሶልን የፊርማ ምልክታቸውን እንዲያኖሩበት ኢጋድን ጠይቀናል ነው ያሉት። ሚኒስትሩ ጨምረውም ኢጋድ ባለፈው ቅዳሜ አዲስ አበባ ውስጥ ሊከፈት ታቅዶ የነበረውን የደቡብ ሱዳን የሽግግር የደህንነት አደረጃጀት ስብሰባ በድንገት ሰርዟል ሲሉም ወንጅለዋል። መንግስታችን ኢጋድ ትኬት ይልካል በሚል ሀሳብ በስብሰባው የሚካፈሉ ተወካዮችን የስም ዝርዝር ባለፈው ረቡ ለኢጋድ አስተላልፎ ነበር ብለዋል። ተወካዮቻችን አርብ እለት ለመጓዝ ዝግጁ ሆነው ሲጠብቁ ነበር ያሉት የማስታወቂያ ሚኒስትሩ፣ የዚያኑ እለት ኢጋድ የተሳታፊዎች ስም ዝርዝር በመዘግየቱና ሌሎች የሎጂስቲክስ ችግሮች ስለተፈጠሩ ስብሰባው ተሰርዟል የሚል መልእክት መላኩ አስገርሞናል ብለዋል። ከምሽቱ ሶስት ሰዓት ከ20 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ከ1985ቱ ህዝባዊ ፍጅት በኋላ ሩዋንዳን የጤናማ ማኅበረሰብ አገር ለማድረግ ያለው ሂደት ጥቅስ ጥንቃቄ የተሞላበትና ዋጋ አስከፋይ ነው ሲሉ አንድ የሀገሪቱ ምክር ቤት አባል ተናገሩ። በዚያን ወቅትም ፕሬዚዳንቱ ፖል ካጋሜ የሁሉ ነገር ዋና ኃላፊ እንደነበሩም እኒሁ የምክር ቤት ኃላፊ ገልጸዋል። አዲሱ አበበ ዝርዝሩን ይዟል። የምክር ቤት አባሏ ጁሊያን ካቴንግዋ ለአሜሪካ ድምፅ ራዲዮ በሰጡት ቃል ፕሬዚዳንት ካጋሜ ለሶስተኛ ጊዜ መመረጥ ይችሉ ዘንድ የሕገ መንግሥቱ አንቀጽ አንድ መቶ አንድ ሊሰረዝና ውድቅ ሊሆን እንደሚገባው ሕዝቡ ለምክር ቤቱ አቤቱታ ማቅረቡን ገልጠዋል። በዚህ ወቅት ሌላ አዲስ መሪ ተቀምጦ የመለማመጃ ጊዜ እንዲሆን እንደማይፈልግ ነው ሕዝቡ በአቤቱታው ላይ የጠቀሰው። የምክር ቤት አባሏ ካቴንግዋ በዚሁ ንግግራቸው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ለሰጠው ትችት መልሰዋል። የሩዋንዳው ምክር ቤት አርብ ዕለት የፕሬዚዳንቱን የጊዜ ገደብ በመሻር ካጋሜ እንደ አውሮፓ አቆጣጠር በ2017 መመረጥ እንዲችሉ የሚደነግግ የሕገ መንግስት ማሻሻያ ኮሚሽን እንዲቋቋም በመወሰኑ ነበር። ዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የተቸው የማንኛውም አገር ምክር ቤት እንዲያገለግለው የሰየመውን ህዝብ ፍላጎት ማርካት እንዳለበት ዩናይትድ ስቴትስ እንደምታምን የውጭ ጉዳይ ሚኒስቴሩ ቃል አቀባይ ጆን ኪርቢ አመልክተው፣ ስልጣን ላይ ያሉ ኃይሎች ግን ለፖለቲካና ለግል ጥቅማቸው በማሰብ ሕገ መንግሥቱን እንዳሻቸው መቀያየር ትክክል አለመሆኑን ገልጠዋል። አንድ መሪ ስልጣን ላይ ለመቆየት ሲል ብቻ ድንገት ብድግ ብሎ ሕጎችን ከቀየረ አገሪቱን ለአደጋና ለአለመረጋጋት መዳረግ ይሆናል የሚሉት ከርቢ ይህንን ደግሞ በቡሩንዲም ያየነው ሐቅ ነው ሲሉም ማጠናከሪያ ሐሳባቸውን አክለዋል። የምክር ቤት አባሏ ካቴንግዋ ግን ምክር ቤታችን እኮ ከ3.6 ሚሊዮን ሕዝብ በላይ የሆነውን ድምፅ ሰጪ የሩዋንዳ ሕዝብ መብት ነው እያከበረ ያለው ይሉና ይህም የካጋሜን ድጋሜ መመረጥ የሚገድበው አንቀጽ 101 እንዲሰረዝ ባሰባሰቡትና ለፓርላማ ባቀረቡት ፔቲሽን ማለትም የአቤቱታ ማመልከቻ ላይ በግልጥ አስቀምጠዋል ብለዋል። የምክር ቤት ተወካይዋ ካቴንግዋ ከዚህም ሌላ ይህ አንቀጽ እንዲሻር ጥያቄ ያቀረቡት ፕሬዚዳንት ካጋሜ ሳይሆኑ ሕዝቡ ነው ብለው ሩዋንዳን መልሶ ለመገንባትና ወደ ቀደመ ስፍራዋ ለመመለስ ካጋሜ አማራጭ የሌላቸው መሪ ሲሆኑ የሚያገለግሉትም በገቡት ቃል ኪዳን መሠረት ነው ሲሉ ተናግረዋል። ምክር ቤቱ ባደረገው አገር አቀፍ ሕዝባዊ ውይይት እጅግ በርካታ አስተያየት እንዳሰባስበም ከቴንግዋ አመልክተው ምክር ቤቱና የሩዋንዳ ሕዝብ ሕገ መንግሥቱ ላይ የተደነገገውን በሥራ ለመተርጎም ትክክለኛውን ሂደት የተከተሉ መሆናቸውንም ጠቁመዋል። ሩዋንዳን ወደ ሰላማዊና ጤናማ ማኅበረሰብ ለመመለስ ያስከፍለው ዋጋ ከባድ እንደነበር ያስታውሱት ካቴንግዋ በአሁኑ ወቅት ግን ዜጎች ያን ሁኔታ ለመድገምና ለሌላ አደጋ ለመጋለጥ አይፈልጉም ብለዋል። ከዚህ ቀደምም ፕሬዚዳንቶች ነበሩን። አመራር መስጠት ምንና እንደምን እንደሆነም እናውቃለን፤ መልካም እንዲሁም ብልሹ አስተዳደር ይላሉ ካቴንግዋ እና በፕሬዚዳንት ካጋሜ አመራር ጥሩ አስተዳደር ምን እንደሆነ ተመልክተናል። ፕሬዚዳንት ካጋሜ አገራችንን ለመምራት በሚያስችል ጥሩ የዕድሜ ክልል ላይ ናቸው አሁን ያሉት። ስለዚህ ወዳለፈው መጥፎ ሁኔታ እንደማንመለስ እስከምናረጋግጥ ድረስ እንዲመሩን እንፈልጋለን። እድሉንም ልንሰጣቸው ይገባል ብለዋል። ካቴንግዋ ሲያጠቃልሉም፣ አንድ መታወቅ ያለበት እውነት ፕሬዚዳንት ካጋሜ አይደሉም ሕገ መንግሥቱ እንዲለወጥ ለፓርላማ አቤት የሚሉት ሕዝቡ ይህን እንዲያደርጉም አይፈልግም ህዝቡ ራሱ ነው እንዲመሩት በፕሬዝደንትነታቸው እንዲቀጥሉ የፈለገው በማለት ተናግረዋል። የምክር ቤት አባሏ ካቴንገዋ። የምታደምጡት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በሳተላይት በሳተላይት በናይል ሳት ታገኙናላችሁ። አሁን ከእናንተው ከአድማጮቻችን ያገኘናቸውን አስተያየቶች እናሰማለን። ሄሎ ቪዎች እባካችሁ ይችን ቀጠም ያለች የኔን ጥያቄ ጨጊታ ብትመጣም ካከማቻችሁ ጥያቄ ውስጥ ከቻላችሁ ቀላቅላችሁ ለዶክተር ቴድሮስ ጠይቁልኝ። ዘግይታ ግን ስለመጣች በጣም ይቅርታ ጠይቃለሁ። ለዶክተር ቴድሮስ እኔ የምጠይቀው ጥያቄ በህግ የበላይነትና ሁሉም ሰው በህግ ፊት እኩል ነው በሚለው ህግ እርሶም ሆነ የእርሶ መንግስት ያምናል ወይ? ይህንን ያልኩበት ምክንያት ባለፈው ግንቦት ሰባት ምርጫን ተከትሎ ሁሉም ሰው እንደሚያውቀው በተለይ እኔ የምኖርበት ጉለሌ ክፍለ ከተማ ላይ የአስራ ሁለት አመት ወንድሜ በሰዓቱ እኔ የአስራ ሰባት አመት ልጅ ነበርኩኝ። በቀድሞ ጠቅላይ ሚኒስትር አቶ መለስ ቀጥተኛ ትዕዛዝ ወንድሜ በአጋዚ ጦር በሁለት ጥይት ተመቶ ተገሎብኛል። ከዚህም በኋላ ሁሉም ሰው እንደሚያውቀው አጣሪ ኮሚሽን ተቋቁሞ የአጣሪ ኮሚሽን ውጤትም ህዝቡ የሚያውቀው ነው። በህይወትም አሉ የአጣሪ ኮሚሽኖቹ እዚህም አሜሪካም ተሰደው የሚኖሩ አሉ። ነገር ግን ጠቅላይ ሚኒስትሩ በእኔ ወንድም ሞትም ሆነ በሌላውም ሰው ሞት አንድም ቀን በህግ ፊት ቀርቦ ሲጠየቁ አልታየም እና ሁሉም ሰው በህግ ፊት እኩል ነው የሚለውን አይጻረርም ወይ? ለዶክተር ቴድሮስ አዳኑ ሄሎቪች ለዶክተር ቴድሮስ አዳኑ የምንጠይቀው ጥያቄ ነው። ጥያቄው ዘግቶ ስለመጣ ነው። ከቻላችሁ ከምጠይቁ ጥያቄ ጋር ቀላቅላችሁ ጠይቁልኝ። ለዛ በቃ ዝም ብላችሁ አየር ላይ አውሉልኝ ና ኢህአዴግ ሁልጊዜ ራሱን ሀያ አራት አመት ወደኋላ ሄዶ ከደርግ ስርዓት ጋር ያነጻጽራል። እርስዎ ዶክተር ቴድሮስ ሀያ አራት አመት አለም ብዙ ነገር ተቀይሮ ሳለ ከደርግ ጋር ይህን ስርዓት ማነጻጸር ተገቢ ነው ወይ ይላሉ። ለማንኛውም አመሰግናለሁ። ቪዎች ባይ ጥና ስለን የምናችሁ ደህና ናችሁ። የምደውለው ከዚህ ከአሜሪካ ነው። ፕሮግራማችሁ በጣም ደስ የሚል ስለሆነ በዛሬ ሁለት ፂዮን ግርማና ዶክተር ዳኝ ናቸው ያደረጉት ኢንተርቪው ሰምቼ ነው ምደውለው። በጣም እናመሰግናለን። በጣም ገንቢ ኢንተርቪው ነው የተደረገው እ ለማለት የፈለኩት ተረቱንም ተቀብለናል። አዙሪት ውስጥ ነ ያለ ነው ብለዋሉ። ትክክለኛ ከሚሁር የምጠበቅ መልስ ስላገኘ ነው። እግዚአብሔር ከአዙሪት ያውቀን ሀገራችንም ደግሞ ነጻ ያውጣ ለማለት ደወልኩት እ መልክ ስላለ ባካል አመሰግናለሁ። አሎ፣ ብሄዎች በቅድሚያ የከበረ ሰላምታ ያቀርባለሁ። ዶክተር ዳኛቸው ከጋዜጠኛ ጽዮን ግርማ ጋር ያደረጉትን ቃለመልስ አዳምጨዋለሁ። ዶክተር ዳኛቸው ኢትዮጵያ ውስጥ ያለውን የተቀራረበ በተጨባጭ ሁኔታ ሲገልጽ፣ በተለይ ከአባባላቸው እንደተረዳ ዜግነት፣ የግነት ቦታ ማጣትና የትምህርት ችሎታ አክሎት ዝቅ ተደርጎ የክልል ጉልበት የምናገባህ መጋረጃ የጋርዲዮች በሚለው ጉዳይ ላይ እንደት ዳፈን ነው። ለሁሉም ጋዜጠኛ ጽዮን ግርማ ለምታቀርባቸው ጥያቄዎች ከሰጡት መልስ ጋር የተዋጣ ነበር። ቁም ነገሩ ከመፍትሄ ፍለጋው ላይ ነው። በድጋሚ ጋዜጠኛ ጽዮን ግርማ ድርሻዋን በመዋጣቷ ከሰጣ ገባ ተላከል የዜግነት ክብርና የባዕዳ ሀገሮች በአግባቡ የሚስተናግዱበት ኢትዮጵያን እንድትኖር አዲሱ አመት የሰላም የደስታ ዘመን እንዲሆንልን እመኛለሁ። ቴድሮስ በደንበር በኢሜይል ከደረሱን አስተያየቶች ደግሞ ጥቂቶቹን እናሰማቸው። አቶ ተፈራ ዋልዋ ለቪኦኤ በሰጡት ማብራሪያ በጣም ተደስቻለሁ። ምክንያቱም ኢትዮጵያ ሀገራችን በስፔስ ሳይንስ እንቅስቃሴ ውስጥ ስሟ እንዲጠራ ለማድረግ እርሳቸው የከፈሉት መሥዋዕትነት ፍሬ አፍርቶ ከታላቁ አሜሪካና ከድርጅቷ ናሳ ኃላፊዎች ጋር ለመስራት መብቃት በራሱ ታላቅ ድል ነው ብዬ አምናለሁ ብለዋል። ሲሳይ መንግስቴ በኢሜይል አስተያየታቸው። አዳነች አዲስ ዓመት እየደረሰ ነው እና ብዙ አድማጮቻችን ደግሞ የመልካም ምኞት መግለጫቸውን ለዘመድ አዝማዶቻቸው፣ እንደዚሁም ለወዳጆቻቸው፣ ለእኛም ለዝግጅት ክፍላችንም እየላኩ ነው። እናመሰግናለን። እለቱን ለማክበርም ግጥሞች ያደረሱን አድማጮች አሉ። አቶ ያሬድ በላይነህ ከቤልጅየም ብራስልስ የላኩት ነው። ትመጫለሽ ብዬ ይላሉ። በያሬድ በላይነህ ከከደነው የጸደይ ሰማይ ስር ከአበቦች ማሳ አመለኛው ልቤ ደግሞ በልማዱ ወድቆ እየተነሳ በቡሄ ጅራፍ ውስጥ ድምፅሽን ፈልጎ ካፋፉ ሲወጣ በጸደይ ብራ ውስጥ አጮልቆ ሊያይሽ ከመስክ እንዳልወጣ በጳጉሜ ጸበል ውስጥ ፈውስ ሆነሽ ሊያገኝሽ ጸበል እንዳልጠጣ ይኸው ያደይ ልብሱን ደርቦ ደራርቦ አዲስ ዓመት መጣ። የአበባ ጃኖውን መስኩ ተከናንቦ ለአገር እየታየ እኔ ግን ተስፈኛሽ ዛሬም እንደ ከርሜ ትመጫለሽ ብዬ በአውደ ዓመት ቀን ውስጥ እንደ ዶጋን ኩራዝ ተስፋን አንጠልጥዬ በፀሐያማው ቀን የእምነቴን ቀዘባ እንግጫ ነቅዬ ጠበኩሽ፣ ከመስኩ ፈለግኩሽ፣ አሰስኩሽ፣ አንቺ ግን የለሽም። መስከረም ነው ዛሬ እጠብቅሻለሁ ቀኑ እንደው አይበሽም። የዘመን ሸለፈት ቁልፈቱ ተገርዞ በሚወገድበት ሰማይና ምድር ተራክቦ ፈጽመው ቀን በሚወልዱበት ኮረዶች በዜማ እንቁጣጣሽ ብለው ተስፋን ባወዱበት በየሰቡ ደጃፍ ያለ ዝንጣፊ ለምለሙ ቄጤማ በተነጠፈበት በቡናው መዓዛ በዶሮው ወጥ ሽታ ፈንዲሻው ፈንድቶ አገር በሞላበት የተስፋዬን ጽና እያወዛወዝኩን በምኵራብ ገበታ በጣም ጢሱ መሃል ስምሽን እደግማለሁ፣ ልክ እንደ ጎልጎታ አምናለሁ፣ አምናለሁ ያመነ ይድናል እንዲል መጽሐፉ አዳያት ተነስተው የጸለይ ቀን ሸሽቶ ምንጮችን ቢነጥፉ ተስፋን እንዳገልግል በጀርባ ያዝዬ እከተልሻለሁ። መስቀልም ሲመጣ ደመራ ሲደምር ችቦይን አብርቼ እጠብቅሻለሁ። አምናለሁ፣ አምናለሁ ከመስቀል ወፍ ጋር አብረሽ ትመጫለሽ ያን ያገኘሻለሁ። አቶ ያሬድ በላይነ ከቤልጅየም ብራስልስ ትመጫለሽ ብዬ ብለው ለአዲሱ ዓመት ያደረሱንን ግጥም ነው ያደመጣችሁት። አድማጮቻችን ሌሎቻችሁን በግጥምም በጽሑፍም ሆነ እንደዚሁ ፎቶቸውን በመላክ አስተያየቶቻችሁን እንድትልኩ እንጠይቃለን። የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። በፌስቡክ በፌስቡክና በትዊተርም ቪኦኤ አማሐሪክ ብላችሁ ላኩልን መልእክታችሁን። እዚህ አየር ላይ እናበቃለን። እዙ መራቤት በሸዋ ላይ አላችሁ፣ በአዲስ አበባ ሸገር ላይ አላችሁ፣ የሀገራችን ልጆች ረ እንደምናችሁ Yes, é ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። አድማጮች፣ የሰዓቱን ዋና ዋና ዜናዎች እናሰማችሁ። አውሮፓ ኮሚሽን ኃላፊ ዣን ክሎድ ጃንከር ከመካከለኛው ምስራቅ የሚሰደዱትን በብዙ ሺህ የሚቆጠሩ ሰዎችን በሁለት ዓመታት ውስጥ በአብዛኞቹ የአውሮፓ ሀገሮች ለማስፈር የሚያስችል እቅድ እንዲወጣ ጥሪ አቅርበዋል። እያንዳንዳቸው ሀገሮች የተወሰነ ቁጥር ያላቸው ስደተኞችን እንዲቀበሉ ነው ጃንከር ጥሪ ያቀረቡት። አንድ መቶ ስልሳ ሺህ ከሚሆኑ ስደተኞች አብዛኞቹ በጀርመን፣ በፈረንሳይ ና በስፓኝ እንዲሰፍሩ ከዚያም ፖላንድ፣ ኒዘርላንድስ፣ ሩሜንያ፣ ቤልጅም ና ስዊድን እንዲከፋፈሏቸው የሚያስችል እቅድ እንዲወጣ ነው የአውሮፓው ኮሚሽን ኃላፊ የጠየቁት። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በካቶሊክ ቤተ ክርስቲያን የፍች ስርዓት ላይ ስርነቀል ለውጥ እንዲደረግ አስታውቀዋል። በዓለም ደረጃ ያሉት የካቶሊክ ቤተ ክርስቲያን ጳጳሳት የሚቀርቡት የፍች ጥያቄዎች ፈጣን ምላሽ እንዲያገኙ የማድረግ ስልጣን እንዲኖራቸው አድርገዋል። ፍች በካቶሊክ ቤተ ክርስቲያን ከባድና በሀገረ ስብከቶች ዳኝነት ረጅም ጊዜ የሚወስድ ሂደት ነው። በአዲሱ ህግ መሰረት ግን አብዛኞቹ የፍች ማመልከቻዎች በ45 ቀናት ውስጥ እንዲጠናቀቁ እንደሚፈቅድ፣ የገንዘብ ክፍያም እንደማይጠይቅ የርዕሰ ሊቃነ ጳጳሳቱ አማካሪ አስረድተዋል። የቱርክ ተዋጊ አውሮፕላኖች ዛሬ ማለዳ በቱርክ አማጽያን ላይ ከባድ የአየር ድብደባ አካሂደዋል። የምትከታተሉት ከአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚተላለፍላቸውን የማክሰኞ ምሽት ስርጭት ነው። ተከታዩ በመጀመሪያው አጋማሽ ዘገባ ሀኪሞን ይጠይቁ ነው። አዘጋጅና አቅራቢው አሉላ ከበደ ከአድማጮች ለተነሱ የጤና ጉዳዮች ጥያቄ ባለሙያ ምክር ይዟል። የምሽቱ ሐኪሙን ይጠይቁ ዝግጅት በቅርቡ በጉበት እጢ ቀዶ ህክምና በተደረገላቸው ወቅት ለአንጎል ካንሰር መጋለጣቸውን በህክምና መረጋገጡን ይፋ ያደረጉትን የቀድሞ የዩናይትድ ስቴትስ ፕሬዝዳንት ጂሚ ካርተርን የጤና ሁኔታ መነሻ በማድረግ በርዕሱ ላይ ከባለሙያ ጋር የተካሄደ ቃለ ምልልስ ነው። ይዞ የቀረበው አሉላ ከበደ። ለጥያቄዎቹ ምላሽ የሚሰጡን በዚህ በዩናይትድ ስቴትስ በካሊፎርኒያ ክፍለ ግዛት በሳክራሜንቶ ከተማ ካይዘር የቀዶ ህክምና ክሊኒክ የካንሰርና የጠቅላላ ቀዶ ጥገና ሐኪሙ ዶክተር ዳንኤል ሽብሩ ናቸው ወደ ውይይቱ ዶክተር ዳንኤል ሽብሩ በቅርቡ ለካንሰር ህመም መጋለጣቸውን ይፋ ያደረጉት የቀድሞ የዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተር ለአንጎል ካንሰር መጋለጣቸውን ያወቁት የጉበት ህክምናቸውን በመከታተል ላይ ሳሉ የቀዶ ህክምና በተደረገላቸው ወቅት በሌሎች የሰውነታቸው ክፍል ጭምር መሰራጨቱን የሚመለከት ዜና ነው የተገለጸውና። እስኪ ስለ ህመሙ ምንነት በመረዳት እንጀምር። ምን አይነት ካንሰር ነው ለዚህ ህመም ተጋልጫለሁ ብለው በጋዜጣዊ መግለጫ ይፋ ያደረጉት? ፕሬዚደንት ጂሚ ካርተር የያዛቸው የቆዳ ካንሰር ነው። ብዙ አይነት የቆዳ ካንሰሮች አሉ። ይሄኛው ስሙ ሜለኖማ ይባላል። ሜለኖማ በብዛት የሚያጠቃው ነጣ ያለ ቆዳ ያላቸው የህብረተሰብ ክፍል ነው። በተለይ አውሮፓ፣ አውስትራሊያ፣ ሰሜን አሜሪካ የመሰሉ አካባቢዎች እና የእሳቸው ይሄ ሜለኖማ የሚባለው ነው የቆዳ ካንሰር አይነት። ወደ ጉበትና ወደ አንጓ ተሰርሳቸው በአሁኑ ሰዓት የምንሰማው ገና ከመጀመሪያው ለየት ያለውን ስሜት የሚያጭር ለየ ጥያቄ እንድናነሳ የሚያደርግ ነጥብ ነው። የቆዳ ካንሰር ሆኖ ሳለ ጉበታቸውና አንጎላቸውን ማጥቃት ከቻለ እንዴት ነው የቆዳ ካንሰር ሌሎች የሰውነት ክፍሎችንም የሚያጠቃው? የቆዳ ካንሰር ዋነኛው መንስኤ በፀሐይ በኩል የሚገኘው ይሄ አልትራቫዮሌት ጨረር የሚባለው እሱ ነው ይሄን የሚያመጣው ብዙዎቻችን ብዙ ኢትዮጵያውያኖች እና አፍሪካኖች እና ሌሎችም እንግዲህ ቆዳችን ትንሽ ጠየም ጠቆርም ያለ ህዝቦች ሜለንን የሚባል ኬሚካል አለ ቆዳው የሚያመርተው ይሄ ሜለንን ነው የቆዳችንን ቀለም ወደ ኒነት የሚቀይረው እና ይሄ ኬሚካል ከፀሐይ የሚነሳውን የቆዳ ካንሰር ይከላከልልናል። በአብዛኛው ሰውነታችን በኃይለኛ ጨረራ በፀሐይ ብርሃን በመጋለጡ የሚከሰተውን የቆዳ ካንሰር ለመከላከል ይረዳል። በጥቁር ህዝቦች ላይ ያለው የተሻለ የመከላከል አቅም፣ የተፈጥሮ መከላከል አቅም፣ ይሄ ነገር እንግዲህ ይሄ ኢትዮጵያ ሊሆን የሚችል ነገር ነው። አንድ ሰው የሜለንን ቀለሙ በአነሰ ቁጥር የቆዳው ቀለም ነጣ ይላል እና ያ ህዝብ እንዳልኩ በጣም በፀሐይ የሚጋለጥ ከሆነ የፀሐይ አልትራቫዮሌት ጨረሮች የቆዳውን ካንሰር መንስኤ ይሆናሉ። እና በዚህ ሰዓት ሜለኖማ ዋነኛው በመቀጥጥነት የሚጠራው የቆዳ ካንሰር አንዱ እሱ ነው። ስለዚህ ይሄ የቆዳ ካንሰር ቀደም ብለው በመግቢያው እንደጠቆሙት ጉበታቸውንና አንጎላቸውን ወደ እነኝህ ሁለት የሰውነት ክፍሎች ተሰራጨ። እንዴት ነውስ የሚያጠቃው? ተመሳሳይነት አለው። ቆዳን በሚያጠቃበት መልኩ የውስጥ የሰውነት ብልቶችን የሰውነት አካላትንም እንዲሁ ይጎዳል። አዎ ትክክል። እንግዲህ ማንኛውም የቆዳም ሆነ የተለያዩ የአካል ክፍሎች ካንሰር ቀደም ብሎ ከተያያዘ ያው በሰርጀሪ በቀዶ ሕክምና በቀላሉ ግን፣ ይህንን ነገር ቀድሞ የመያዙ ችግር ነው እና አንዴ ከተሰራጨ በኋላ ብዙ ጊዜ ፕሮግኖሲሱ ወይንም የመዳን እድሉ ሶርንትሉ በጣም ይቀንሳል እና እንግዲህ በአሁኑ ሰዓት የምንሰማው ከሆነ የጂሚ ካርተር ፕሮግኖሲስ የመዳን እድላቸው ከእድሜያቸው ጋር ስታያይዘው በጣም ዝቅ ያለ ነው የሚሆነው። ምክንያቱም ሜለኖማ አንድ ጊዜ ከተሰራጨ በኋላ ከዋናው ከኦሪጂናል ቦታው ትሪትመንቱ ብዙ ጊዜ እንደ ኪሞቴራፒ እንትኖች ናቸው። እነሱ ደግሞ ጊዜ አይሰሩም። ዶክተር ዳንኤል እንግዲህ በጊዜ በወቅቱ የህመሙ ሁኔታ የምታወቁ በምርመራ መረጋገጡ በአስቸኳይ ህክምና እንዲሰጥ ይረዳል እና በዚህ መልኩ የመዳን እድሉን ከፍና ዝቅ ያደርገዋል ነው የሚሉን? ትክክል። እንግዲህ እንደ ጉበቱ ላይም አንጎሉ ላይም የተሰራጨው ካንሰር በእርግጥ ብዛቱ አናሳ ከሆነ እነሱንም ሄዶ በሰርጀሪ እና በተለያዩ አይነት መሳሪያዎች በጨረርም ሆነ በኪሞቴራፒ አሳንሶ የአንድን ሰው የመኖር ተስፋ ለማራዘም ይቻላል። ግን እንደዛም ሆኖ ኮምፕሊትሊ ሙሉ ለሙሉ ለመፈወስ አይቻልም። አንዴ ካንሰር ከተሰራጨ በኋላ ሌላ አካል ላይ ሊፈወስ አይችልም። ከዚህ በኋላ ያለው አላማ ምንድነው? የአንድን ሰው ቀሪውን የህይወት ዘመኑን በጥራት ባለው መንገድ እንዴት አድርጎ መንከባከብ እንደሚቻል ነው። እንግዲህ ዋናው የህክምና አላማ እንግዲህ በኋላ ይሄ ምናልባትም በቀጥታ ወደ ቀድሞው የዩናይት ስቴትስ ፕሬዚዳንት ጂሚ ካርተር ሁኔታ ይመልሰናል። በዘጠናዎቹ እድሜ ውስጥ የሚገኙ ናቸው። ዘጠና አመት እድሜ አዛውንት ናቸው። ከእድሜም ጋር ተያይዘው የጤንነት ሁኔታ መዳከም ይጠበቃል። እንደ ገለጹት ደግሞ በምርመራ እንደተረጋገጠው ጉበታቸውንና አንጎላቸውን አጥቅቷል። ወደ ሰውነታቸው ተሰራይተዋል የሳምንታት ዕድሜ ብቻ ያለኝ ነበር የመሰለኝ ግን አሁን ጭርር ሕክምናውንም ጀምር ያለው ይላሉ። ሜ ጋር የተያያዘው ሁለቱን የሰውነት ክፍሎች ማጥቃቱን ጨምሮ ሲመለከቱ ምን ያህል ነው እድሉ? እንዳሉት ዘግይቶ የታወቀ ይመስላል። አዎ እንግዲህ ይሄ በጣም ከባድ ጥያቄ ነው ለመመለስ። በሳይንሱ ዓለም ካንሰር ደረጃ አለው። ስቴጅ አንድ ከአራት፣ ደረጃ አንድ ወይም ስቴጅ አንድ የምንለው በጣም ጥሩ የታማነት ሊያስከትል የሚችል ነው። ትሪትመንት አለ። ሊፈወስ የሚችል ነው ማለት ነው። በህክምና ቶሎ ሊፈወስ ይችላል። ለመፈወስም ይቻላል ማለት ነው። እንደ ካንሰሩ አይነት ደረጃ አራት ደግሞ ብዙ ጊዜ በጣም አድቫንስ ሊሆነና የአንድ ሰው የመኖር እድሉም የቀነሰ እና ሙሉ ለሙሉ ደግሞ ለመፈወስ የማይቻልበት ደረጃ ላይ ደረሰ ማለት ነው። ማለት ያ ካንሰር ከኦሪጂናሉ ቦታ ራሽ ሌላ ቦታ ሄደ ማለት ነው። አሁን የቆዳ ካንሰር ደረጃ አራት ወይም ስቴጅ ፎር የምንለው ነው። ስቴጅ ፎር ወይም ደረጃ አራት ሜለኖማ ብዙ ጊዜ ካንሰር እዚህ ሀገርም ሆነ ዓለም ላይ የሚለካው አንድ ሰው ለአምስት አመት የመኖር ተስፋው ምን ያህል ነው የሚለው ነው። ያ ፐርሰንቴጁ እንግዲህ የእሳቸው እድሜ በጣም ያነሰ ነው የሚሆነው በጣም ያነሰ ነው የሚሆነው። ቅድም እንዳልኩ የእሳቸውም የህክምና ቡድናቸውም አላማ ያለቻቸውን ህይወት በጥራት ለማሳለፍ ላይ ያተኮረ ነው የሚሆነው ህመም፣ ስቃይ እንዳይኖራቸውና ምንም ይሁን ምን ያ የእድሜ ገደብ የቀረውን እድሜያቸውን የተሻለ ህይወት እንዲኖራቸው ማድረግ ላይ ነው ትኩረቱ። ህመም ነው ዋነኛው ነ ጥቃኑን ለመቀነስ ላይ የሚያተኩር ነው ትሪትመንቱ፣ ካሁን በኋላ ዶክተር ዳንኤል፣ አንድ ሌላ ጉዳይም ተያይዞ ይነሳል። በጂሚ ካርተርም የህክምና ታሪክ ጭምር የቤተሰብ ታሪክ በዘራ አረግ የሚወረስ ከዚህ ቀደም ወላጆች ወይም ደግሞ ሌሎች ዘመዶች የተጋለጡ መሆናቸው ይበልጥ ተጋላጭነትን ከፍ ያደርገዋል። ሌላኛውም የቤተሰብ አባል በዘራ አረግ ሊወርስ ይችላል የሚለው እምነት የጎላ ይመስላል። እስኪ ስለሱ ያስረዱ። የምታደምጡት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19፣ በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በሳተላይት በናይል ሳት ታገኙናላችሁ። ተከታዩ ንግድና ምጣኔ ሀብት ነው። የኢትዮጵያ ምጣኔ ሀብት እድገት በስፋት በአገልግሎት ዘርፉ የሚታይ ነው። የውጭ ምንዛሬ የሚያስገኙ በከፊል ወይም ሙሉ በሙሉ በኢንዱስትሪ እሴት የጨመሩ ምርቶችን ለማስፋፋት የተያዙ ጥረቶች በስፋት በግሉ ዘርፍ ተሳትፎ አይታይባቸውም። ለምን? የኢንዱስትሪ ዘርፉንስ ለማጠናከር ምን መደረግ አለበት? በአዲስ አበባ የምጣኔ ሀብት አማካሪ የሆኑት ዶክተር ደምስ ጫን ያለው የሚከተለውን ሀሳብ ያቀርባሉ። መሰረታዊ የሆነ ጥያቄው የግል ባለሀብቱን ልናስገድደው አንችልም ያለውን ገንዘብ ምን ላይ መዋል እንዳለበት። በአሁኑ ሰዓት ኢኮኖሚያችን ከግብርናው እየወጣ ነው። እንደምታውቁት የዛሬ አስር አስራ አምስት ዓመት ከሀምሳ ፐርሰንት በላይ የጂዲፒ ሼር የነበረው ግብርና ዛሬ ወደ አርባው ከአርባው በታች ሄዷል። ማ እየተቀበለው ነው? አሁንም ያሉት መረጃዎች በግልጽ የሚያሳዩት የአገልግሎት ዘርፉ ነው። የአገልግሎት ዘርፉን ደግሞ ማን ነው ይዞት ያለው? የግል ባለሀብቱ ነው። ምክንያቱም በአሁኑ ሰዓት የአገልግሎት ዘርፉ ለእያንዳንዷ ብር ባለሀብቱ ለሚያስቀምጣት አገልግሎትና የዚህ የንግዱ ዘርፍ የበለጠ ምላሽ ታመጣለታለች። ስለዚህ ልናስገድደው አንችልም፣ ብርን እዚህ ላይ አውል ብለን ያለው አማራጭ ምንድን ነው? ቅድም አንተ ማስተዋል ማስጋያ የሚለውን በጣም በደንብ መርምረን የበለጠ ሊሳብ ወደ ኢንዱስትሪ ሊሳብ የሚችልበትን ሁኔታ ማመቻቸት ያለብን ይመስለኛል። በደንብ እንደገና መርምረን ያኛው በቂ አልሆነም ባይነን እንግዲህ አሁን ካለው ሁኔታ እንደማየው ማለት ነው። እንግዲህ የምጣኔ ሀብት ባለሙያዎችም ይህንን ጉዳይ ያነሳሉ። የዓለም አቀፍ የገንዘብ ድርጅት አይ ኤም ኤፍም የዓለም ባንክም የኢትዮጵያን የምጣኔ ሀብት እድገት ካወደሱ በኋላ በአንድ ዘርፍ ማተኮር በተለይ በ በአገልግሎት ዘርፉ ማተኮር ሊኖረው ሊያመጣው በምጣኔ ሀብት ሊያመጣው የሚችለውንም ተጽዕኖ በዝርዝር በማስቀመጥ ለመንግስቱ ያማክራሉ። እርስዎም እንደ ምጣኔ ሀብት ባለሙያ እንደሚረዱት በዓለም በታዩ በተለይ ከድህነት ድህነትን ጥለው ፈልቅቀው በእድገታቸው የገፉ ሀገሮችን ታሪክ ስንመለከት በአገልግሎት ዘርፍ እድገት የለማ ሀገር አለ? ነው የለም። እንደውም ያ መምጣት ያለበት በኋላ ነው። እንደው ቢሆን ግን ምንድነው መሰለህ፣ በአሁኑ ጊዜ እርግጥ ይሄ ጭስ አልባው ኢንዱስትሪ የምንለው የቱሪዝም ክፍሉ አለ የኢትዮጵያ የቱሪዝም ኢንዱስትሪ ስታየው በጣም በጣም በጣም እታች ነው። ከጎረቤት ሀገሮች ከነ ኬንያ ከነ ኡጋንዳ ከነዚህ ጋር ስታስያየው ይሄ የቱሪዝም ኢንዱስትሪ አሁን እየያዘ ነው። አሁንም ቢሆን በጣም ከጎረቤት ሀገሮቻችን የወረድን ነን። ይሄ የቱሪዝም ኢንዱስትሪ የጠነከረ የአገልግሎት ዘርፍ በተለይ ሆቴል፣ ትራንስፖርት፣ ይሄ ቱር ሰርቪስስ እነዚህ የመሳሰሉት ያስፈልጉታል። ግብርናው እንዲዘምንና ግብርናው ራሱ ይሄን የመሰለውን ኢንዱስትሪ እንዲፈጥር በእኔ ግምት ብዙ አላደረግንለትም። እዚህ ላይ አም ሹር አንዳንዴ አለው መንግስት ኃላፊዎች ጋም ስነጋገር በግልጽ የማስቀምጠው ነው። ለዚህ ደግሞ ማስረጃዎች አሉ። ስለዚህ ወደ ኢንዱስትሪ ለመሸጋገር የኢንዱስትሪ ሽግግሩ መሆን አለበት ብለን የምንገምተው ከአግሪካልቸር ወደ አግሮ ፕሮሰሲንግ ራሱ ግብርና የሚያመርተውን ቫሉ አድ እያደረግን የሚያመጣ አሁን በኢምፖርቱም ደረጃ በምታዩበት ጊዜ ገዝፎ ካሉት ከምናመጣቸው የግብርና ውጤቶች እና ወይም ለግብርና ግብዓት የሚሆኑ ነገሮች ናቸው። ግብርናውን ብናዘምነውና ግብርናውን ደግሞ በበለጠ ኮሜርሻላይዝ እያደረግነው ብንሄድ ይህ ሽግግር ይፋጠናል የሚል እምነት አለኝ። እዚህ ላይ ክፍተት አለ የሚለው አለኝ በእኔ ግምት፣ አሁንም ግምት ብቻ ሳይሆን አቅርቤዋለሁ በተለያየ ቦታ። ስለዚህ ሽግግሩን በማካሄዱ ላይ ራሱ ግብርናን ዘመናዊ አድርጎ የወተት ሀብት ልማትን ማለት ትችላለህ። የተለያዩ ሰብሎችን ምርታማነትም ሊመለከት ይችላል እና ክፍተት አለ ባይ ነኝ። ይህን ሽግግር ለማቀናጀት ከግብርና ወደ ኢንዱስትሪው ለመሄድ እንግዲህ፣ በስፋት በኢንዱስትሪው የኢንዱስትሪ ዞኖች አሉ ለውጭ ገበያ የሚቀርቡ የውጭ ምንዛሬ የሚያስገኙ ምርቶች ናቸው በነኚህ የኢንዱስትሪ ዞኖች እየታዩ ያሉት ወይንስ ደግሞ በፍጥነት በማደግ ላይ ያለው ይሄ የአገልግሎት ዘርፍና በሌሎች የዕለት ተዕለት የሀገር ውስጥ ፍጆታ የሚውሉ ቁሶች ወይ የምግብ አቅርቦቶችን በማቀናበር ላይ ያተኮሩ ናቸው። እነኚህን ሁለት ስልቶችስ እንዴት ይመለከታሉ እርሶ? በተለያዩ የኢንዱስትሪ ዞኖች እኔም ተዘዋውሬ ተመልክቻለሁኝ። በስፋት ለአገልግሎት ዘርፉ እና ለሀገር ውስጥ ፍጆታ የሚውሉ የምግብና ሌሎች ቁሳቁሶች ሲመረቱ ይታያል። የውጭ ምንዛሬ የሚያስገኙት ላይ የሚኖረውስ ትኩረት፣ እነኚህ ሁለቱን ስልቶች እንዴት ያያሉ እርሶ? ለምሳሌ የኢንዱስትሪ ስትራቴጂውን በምትመለከትበት ጊዜ በሀገራችን ፎከስ አድርጎ ያለው በቴክስታይል ነው። አንደኛው የቴክስታይል እንደምታውቀው ራሱ ከኋላው ጥጥን ይፈልጋል። አሁን ብዙ በቴክስታይሉ ላይ ሊሰማሩ የሚችሉ የውጭም ከሀገር ጋር በመቀናጀት ገብተዋል። መንግስትም ድጋፍ አድርገዋል። በብዛት ራሱ ጥጡን አምርቶ የማቅረቡ ጉዳይ ትልቅ ፈተና ነው የሆነው። ብዙ እርግጥ ብዙ ኮምፕሊኬቲድ የሆኑ ኢሹዎች አሉት ከምርቱ አቅርቦት ጋር እንግዲህ፣ ሌላው እንውሰድ ስኳር ነው። ጥሩ ስኳርም ቢሆን ይሄ በመንግስት እንደምታውቀው ትላልቅ የስኳር ፋብሪካዎች እየተቋቋሙ ነው። በአጭር ጊዜ ውስጥ ብዙዎቹ ስራ ውስጥ ገብተው ኤክስፖርት ሬቨኒው ጀነሬት ያደርጋሉ ተብለው ይገመታል። ሌሎች ኢንዱስትሪዎችም ብታያቸው በምግብ ዘይትም አካባቢ ያሉ ና እና እነዚህ የተመረጡት ሁሉ ከግብርና እና ሌዘርን ውሰደው ሌላው እንዲስፋፋና ትልቅ ትኩረት ተሰጥቶት እየተደረገ ያለው የሌዘር ኢንዱስትሪው ነው። የኢንዱስትሪ ልማት ስትራቴጂ ነው። አሁንም ነገር እንግዲህ ይሄ ምንድን ነው የሚያሳየው? ይሄንን ኢንዱስትሪ ለመገንባት ሌዘሩን ጋር የተያዘ ፊኒሽ ፕሮዳክት ለማውጣት መጀመሪያ ሌዘሩን በትክክል ማምረት ካለብን ወደ ግብርናው ነው የምንመለሰው። አሁን እዚህ ላይ ብዙ ችግሮች እንዳሉ እየሰማን ነው። ቅድም ያልኩትን ቴክስታይሉን ለማጠናከር ከፈለግን ግብርናው ላይ ነው ወደኋላ የምንመለሰው። እዚህ ላይ ግብርናውን በማዘመን እና ኢንዱስትሪ ልማቱ ጋር እንዲቀናጅ በማድረግ አንደኛ ክፍተት አለ። ሁለተኛ፣ ለምሳሌ ስኳሩን በአብዛኛው መንግስት ነው እየሰራው ያለው በሌሎቹ ውስጥ ያሉትን በግል ሀብቱ እንዲሰራ የሚፈልጉትን ትንሽ ዳይቨርስፋይ አድርጎ ሰፖርት የሚሰጥበት መንገድ ግድ ነው የሚለው። በተለይ በፕሮሰሲንግ በአግሮ ፕሮሰሲንግ አሁን በብዛት የምታየው ምንድን ነው? ትላልቅ ጃይንት የሆኑ ካምፓኒዎች ኢትዮጵያ ውስጥ መጥተዋል። እነዚህ ትላልቅ ካምፓኒዎች በብዛት በምታይበት ጊዜ በቢቨሬጅ ኢንዱስትሪ ውስጥ ነው የመጡት። ጥሩ ነው፣ አይምጡ ማለታችን አይደለም። ገበያው ስላለ በዋይኑም በለ አሁን በቢራው ኤክስፖርት ማድረግ ሁሉ ተጀምሯል። ግን በቢቨሬጅ ኢንዱስትሪ ብቻ ሳይሆን በፉድ ፕሮሰሲንግ ኢንዱስትሪውን እንደዚህ የሆነ ስራ መሰራት አለበት። የዘመና ግብርና ለማምጣት የሚያስችሉትን መለስተኛ ኮመርሻላይዝድ ገበሬዎችን የመደገፍና እና እዚህ ላይ ትልቅ ስትራቴጂ ኦኬ ስትራቴጂ አስቀምጦታል። ስትራቴጂውን የመተገበር ችግር አለ ብዬ አርጊው ማድረግ ይችላል። መልካም እንግዲህ በስተመጨረሻ ከምጣኔ ሀብት እንዲያውም መስተጋብር አብሮ መስራት መግባባት አንጻር ሦስቱን ወሳኝ ዘርፎች እንመልከትና በጣም አጠር አድርገው ሰፋ ያለ እንደሆነ አውቃለሁኝ ጉዳዩ። የግብርናው የኢንዱስትሪው እና የአገልግሎት ዘርፉ በምን አይነት የምጣኔ ሀብት መስተጋብር ቢሰሩ የሀገሪቱን ምጣኔ ሀብት በፍጥነት ለማሳደግና፣ የጸና መሰረት ያለው ድህነትን አሽቀንጥሮ ሊጥል የሚችል የምጣኔ ሀብት ፖሊሲ አቅጣጫ ላይ ሀገሪቱን ሊያስቀምጡ ይችላሉ? የመጨረሻ ጥያቄ ነው። በመጀመሪያ ደረጃ ብዙ ጊዜ ስነሳ የምሰማው ግብርና መሪውን ኢንዱስትሪ መሪውን ምናምን ከድሮ ከግርማዊነታቸው ጊዜ ጀምረህ ብታይ አክቹዋሊ ኢንዱስትሪው እንዲቀርብም የተደረገበት ጊዜም ነበር። የደርግንም ፖሊሲዎች በምታይ በዚህ በጽሑፍ ሳይሆን በተግባር እንዲሆን ነው የምንፈልገው። ይሄ በተግባር እንዲሆን ኢንትግሬትድ በሆነ መንገድ እንዲሄድ ከፈለግ የትም የትም እንሆን ገዥም ፓርቲውን ተቃዋሚዎች በደንብ ሪኮግናይዝ ማድረግ ያለብን ካለ ግብርናው መጠንከርና ከግብርናው ሰርፕለስ አግኝተን እስካላደረግን ድረስ ሲምፕሊ ያለው አገሪቷን ከፍተን ለውጭ ባለሀብት ሰጠን፣ የአገሪቷ ዜጋ ተገፍቶ ኢንዱስትሪውን ማስገባት ሌላ አማራጭ ሊሆን ይችላል። ግን ኢትዮጵያውያን ከስሩ መሰረት የያዙበት ኢንዱስትሪ እንዲፈጠር ከፈለግን ግብርናው ላይ ተጠናክሮ መሰራት አለበት። በጣም አመሰግናለሁ ዶክተር ደምስ። አመሰግናለሁ። ነው አይ የተወሰኑትን እናሰማለን

አቶ ዶክተር ከደኛቸው እንዳለው አይደለም በአለ ማርያምን አሜሪካ ኢትዮጵያዊንና አለም በአፍሪካ የተማረ ብሎ በአድናቆት የተቀበሉት ሰው ነው። እንደ እንዲያኖሽን ኒውስ በአለም ስልጣን ላይ ያሉ የተማሩ ነው ብሎ ኦባማ ከብላንድቡክና ከደብር ካሁ ቀጥሎ በአራተኝነት ከአፍሪካ በአንደኝነት ነው ያስቀመጠው። ኢህአዴግ ውሳኔ ምን ያክል ስሌት እንዳለ በዚህ እኮ መገመት ይቻላል። ከዚህ በፊት በሁሉም ስልጣን እርከን ላይ የተቀመጠ ወያኔ ትግሬ ይባል ነበር።

የሌሎች ብሔረሰቦችንም ዝንውና በምጠብቅ አይነት መልክ ዝከር በአስተያየቶችን ጥሩ ይመስለኛል። አመሰግናቸዋል። በቀለን ጠየቁ መልስ የሰጡት ዶክተር ዳኛቸው ኢትዮጵያን በሁለት ብሔር ብቻ ነው ያስቀመጡት፣ እሱም ዘራሄ ና ዘሮው ምን አይነት አስተያየት ነው? ይዚህ የዚህን አይነት አስተያየት ባትቀበሉ ጥሩ ነው። ሀገራችን አሁንም ቢሆን ሰላም፣ ምንም ችግር የላትም። ችግሩ ለአንዳንድ ሰዎች ብቻ ነው። ያውም ከአማራው ብሔረሰብ እንደ ዶክቶር ዳኛቸው ያሉት ትምክተኛ በትምክት ነው የተሞሉት። እሳቸው ሌላው ብሔር አነስተኛ ወይ እሳቸው ብሔር ትክክለኛ? የዚህ አይነት አስተያየት ሰውን የሚገነጣጥል ነው እንጂ አንድ የሚያደርግ አይደለም። ይልቁን የተሻለ አስተያየት ያለውን ሰው ተቀብላችሁ ብታቀርቡልን የተሻለ ይሆናል። ኡስማን ፈሪያድ፣ ሰላም የወይኖች እንደምን አላችሁ? የእናንተን ፕሮግራም ከሚከታተሉት ውስጥ አንዱ ነኝ። ሁሌም ግን ለመሆኑ በእናንተ ፕሮግራም የሚታወቁ ሰዎች እንዳሉ ሁሉ አንዳንድ ሰዎች ግን የተረሳ አይመስሏችሁም? ለምሳሌ እንደው እንደዛ ምርጥ የሀገር ልጅ እንደ ዘመዴን ህጋቱ እና ግድቡ ተሰርቶ ካላለቀ ቤቴን አልገባም ብሎ እንዳለው ስሜንህ መሰለኝ ስማቸው ደግሞ እሱ አይነቶቹን አንዳንዴ እንደው ድል ስታገኙ እንደው ምን አለ ብታሰሙ ድምጻቸውን። ጀማል ነኝ፣ በኮሎምበ ለድሉ አመሰግናለሁ። ታንኪ ዩ ለአስተያየቶቻችሁ ሁላችሁንም እናመሰግናለን። ሌሎቻችሁ ማስተያየት ካሏችሁ በተዘዋዋሪው የስልክ መስመራችን በመደወል መልዕክቶቻችሁን እንድታኖሩ እንጋብዛለን። የስልክ ቁጥሩ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ነው። የአሜሪካ ድምፅ ሬዲዮ መሆኑን ስትሰሙ 14 ቁጥርን መጫን አስታውሱ። የኢሜይል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። በፌስቡክ ና በትዊተር ቪኦኤ አማሐሪክ ብላቸው ተከተሉን። አድማጮች አዲስ አመት እየተቃረበ ነው። አስቀድመን ከተለያዩ አድማጮች የደረሱንን የመልካም አዲስ አመት መልካም ምኞት መግለጫዎች ስናሰማ ቆይተናል። አሁን ደግሞ ሙዚቃን ጋብዛችሁ አድማጮቻችን መልካም አዲስ ዓመት ከወዲሁ እንመኛለን። እናንተም አስተያየቶቻችሁን እንግዲህ ይላኩልን። የዕለቱ ስርጭታችን ወደ መጠናቀቁ ተቃርቧል። እዚህ በስቱዲዮ ስናስተናግዳችሁ ያመሸ ነው ሄኖክ ሰማ ጊዜርና አዳነች ፍስሐየንን ቀጥሎ የትግርኛ ዝግጅት ይቀርባል። ነገ በቀዳሚው ዝግጅታችን ከምሽቱ በአንድ ሰዓት በመደበኛው ስርጭት ደግሞ በሶስት ሰዓት ላይ እስከምንገናኝ ሰላም ደህና ደሩ Yeah, I'm a fool, and I'm a fool, and I'm a fool, and a fool,